የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ቅዳሜ ዕለት በበትለር ፔንስልቬንያ በተካሄደው የድጋፍ ሰልፍ ለደጋፊዎቻቸው በእልህ የተሞላ ንግግር አድርጓል። ትራምፕ ንግግራቸውን ያደረጉት ባለፈው ሐምሌ ላይ የግድያ ሙከራ ተደርጎባቸው በተኩስ ከቆሰሉበት አካባቢ ሆኖ ነው። የቀድሞ ፕሬዝዳንት በሕይወታቸው ላይ ከተቃጡባቸው ሁለት የግድያ ሙከራዎች የመጀመሪያ የሆነው ይህ ክስተት በፕሬዝዳንታዊ ምርጫ ለማሸነፍ የበለጠ ቁርጠኝነት እንዲኖራቸው እንዳደረጋቸው ተናግረዋል። ባለፉት ስምንት ዓመታት ይህንን ወቅት ከማሳካት ሊያቆሙን የሚሹ ሰዎች ስሜን አጥፍተዋል። ክስ መስርተውብኛል። በምርጫ እንዳልሳተፍ ሊያስወጡኝም ሞክረዋል እና ማን ያውቃል፣ ምናልባትም ሊገድሉኝ ሁሉን ሞክሮ ይሆናል። በሳምንቱ ማገባደጃ ላይ ዶናልድ ትራምፕ ልጅ ኤሪክ የተናገሩትን አስተያየት ጋር በተመሳሳይ የሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን በትራምፕ ንግግር ላይ ያላቸውን አስተያየት እንዲሰጡ ተጠይቀዋል። I don't think they're saying that Demo the Democratic Party tried an assassination attempt. I, I think what they're alluding to is what we've all been saying. Democratic Party, እየተባለ ያለውን ነገር መተው አለብን ነው። ይህ በእንዲህ እንዳለ የዴሞክራቲክ ፓርቲ ፕሬዝዳንታዊ ውጭ የሆኑት ካማላ ሀሪስ በምክትል ፕሬዝዳንትነት ኃላፊነታቸውና በምረጡኝ ዘመቻቸው መካከል ተወጥረው ሰንብተዋል። ቅዳሜ ዕለት በሰሜን ካሮላይና በሄሪኬን ሄለን ለተጎዱ ማህበረሰቦች የፌዴራል ድጋፍ ለማድረግ ቃል ሲገቡ፣ ከዛ ቀደም ብለው በነበሩት ቀናት ደግሞ በፕሬዝዳንታዊ ውድድራቸው ላይ ትኩረት ሰጥተው ሰንብተዋል። ይህ እስከ ፍጻሜው ድረስ ከፍተኛ ፉክክር ያለበት ውድድር ነው የሚሆነው። የዴሞክራቲክ ፓርቲው ተወካይ አዳም ሺፍ እሁድ ለት ኤንቢሲ በተሰኘው ጣቢያ በሚዘጋጀው ሚትስ ፕሬስ በተሰኘ ምርሃ ግብር ላይ ካማላ ሃሪስ በመጪው ህዳር ወር በሚደረገው ውድድር ያሸንፋሉ ብለው ያምኑ እንደሆነ ተጠይቀው የሚከተለውን መልስ ሰጥተዋል። በእነዚህ ቁልፍ በሆኑ የውድድር ስፍራዎች በመቶ ሺህ እና በሰማንያ ሺህ ልዩነት ብቻ ማሸነፍ ሀገሪቱ ምን ያክል እንደተከፋፈለች ያሳየን የሚከብድ ነገር ነው። ከነገሮች ርቀው የነበሩ ወጣቶች ፍላጎት እያሳዩ እየተሳተፉና በጎ ፈቃደኛም እየሆኑ ነው። ስለዚህ እንደሚመስለኝ ይህንን ነገር ለማሸነፍ ብንዘጋጅም አስፈሪ ሁኔታ ግን ተቀርበዋል። የዲሞክራቲክ ፓርቲ ጨዋ ምክትል ፕሬዚዳንት ካማላ ሀሪስ በዚህ ሳምንት በተለያዩ ታዋቂ የቴሌቪዥን መርሃ ግብሮች ላይ በመሳተፍ ከመገናኛ ብዙሃን ጋር እንደሚገናኙ የምርጫ ዘመቻ ቢሯቸው አስታውቋል። ከዚህ በተጨማሪም የፊታችን ሐሙስ በኔቫዳ አርብ ደግሞ በአሪዞና ግዛት ከደጋፊዎቻቸው ጋር የሚወያዩም እንደሚሆን ተጠቁሟል። በአንጻሩ የቀድሞ ፕሬዝዳንት ዶናልድ ትራምፕ የፊታችን ረቡዕ ወደ ፔንስልቬንያ ተጉዘው በስክራትን እና በሪዲንግ ከተማ በአንድ ቀን ንግግር እንደሚያደርጉ ድረገጻቸው ጠቁሟል። በቬሮኒካ ባልደረስ ግሊሲያስ ለተዘጋጀው ዘገባ ኤደን ገረመው ከዋሽንግተን ዲሲ